ኬንያን ኢትዮጵያና ደቡብ ሱዳንን አገናኝቶ ወደ ምዕራብ አፍሪካ የሚዘልቅ የትራንስፖርት መተላለፊያ መስመር ግንባታ ተጀምሯል። ጂል ክሬግ ከናይሮቢ ዘግባለች። ሰሎሞን አባተ ይዞታል። ይህ ኬንያ ውስጥ የተጀመረ ግዙፍ ፕሮጀክት መጠሪያ ላፕሴት፣ ላሙ ወደብ የኬንያው ደቡብ ሱዳን፣ ኢትዮጵያ የትራንስፖርት ኮሪዶር ወይም መተላለፊያ ከሚል ዝርዝር ስያሜ የመጀመሪያ ፊደሎች የተሠራ ነው። ኤል ኤ ፒ ኤስ ኤስ ኢ ቲ መርሃ ግብር በፕሮጀክቱ ውስጥ ለታቀፉት ሀገሮችና ለተሳታፊዎች የምጣኔ ሀብት እድገት እንደሚያስገኝ ታምኖበታል። ይሁን እንጂ የጸጥታና የተፈጥሮ አካባቢ ጥበቃ ጉዳይ እንደሚያሳስባቸው የሚናገሩም አልጠፉም። ፕሮጀክቱ በኬንያይቱ የአትላንቲክ ውቅያኖስ መውጫ ላይ የሚገነባው ባለ ሰላሳ ሁለት መጠጊያ ወይም ጄቲ፣ የባቡር መስመር፣ የነዳጅ ዘይት ማስተላለፊያ የቱቦ መስመር፣ አውራ ጎዳናዎች፣ ዓለም አቀፍ አይሮፕላን ጣቢያዎች፣ እንዲሁም የመዝናኛ ስፍራዎችን የሚያካትት እንደሚሆን ታውቋል። ለረጅም ጊዜ ከነዚህ ሀገሮችና በምስራቅ አፍሪካ ሀገሮች መካከል የሚወጡና የሚገቡ ምርቶች በትራንስፖርት ምክንያት በሚወድቅባቸው የ ሰላሳ ከመቶ የእሴት ጭማሪ የተነሳ በዓለም አቀፍ ገበያዎች ላይ ተወዳዳሪ መሆን ሳይችሉ ቆይተዋል ላፕሴት እነዚህ ሀገሮች ለውጭ ንግድ የሚልኳቸው ምርቶች ይበልጥ አዋጪና ይበልጥም ተገዥ እንዲሆኑ ያደርጋል። ሌሎችም ብዙ ጥቅሞች አሉት። የላፕሴት ጠንሳሽና ወላጆች ከሆኑት አንዱ ጌሪሾን ኢኪያራ ናቸው። ስለ ፕሮጀክቱ ያላቸውን ሐሳብ ለቪኦኤ ያካፈሉት ኢኪያራ በኢትዮጵያ የዘመን አቆጣጠር ከ1995 ዓ ም እስከ 2000 ዓ ም የኬንያ የትራንስፖርት ሚኒስቴር ከፍተኛ ኃላፊ ነበሩ። የላሙ ፕሮጀክት የባህር ዳርቻ መጠጊያዎች ሥራ የተጀመረው ባለፈው የአውሮፓ ዓመት ውስጥ መሆኑን አንድ የፕሮጀክቱ ቃል አቀባይ ጠቁመው ከማዕከላዊቱ የኬንያ ከተማ ኢሲዮሎ እስከ ኢትዮጵያ የድንበር ከተማ ሞያሌ ያለው መንገድ ግንባታ ሥራ ባለፈው መስከረም መጠናቀቁን ገልጸዋል። ይህ ፕሮጀክት ለአካባቢው እጅግ ጠቃሚና አስፈላጊም ሊሆን እንደሚችል የተናገሩት በውድሮ ዊልሰን የምሁራን ዓለም አቀፍ ማዕከል ባልደረባው ስቲቭ ማክዶናልድ ፕሮጀክቱ ከተወጠነ ወዲህ የተቀየሩ ብዙ ሁኔታዎች እንዳሉ ይናገራሉ። ዘ ሴኪዩሪቲ ሲቹዌሽን ኢን ኢስት አፍሪካ የምስራቅ አፍሪካ የጸጥታ ሁኔታ በደቡብ ሱዳንና በኬንያ እንዲሁም በደቡብ ሱዳንና በኢትዮጵያ ድንበሮች አካባቢዎች ያለው ሁኔታ ኢትዮጵያ፣ ኡጋንዳና ኬንያ ውስጥ የሚታዩት ግዙፍ የስደተኞች እንቅስቃሴዎችና የጸጥታው ሁኔታ በጣም አደገኛ ነው። ይህ ከባድ ፈተና ነው የሚሆነው። የኬንያው የቀድሞ የትራንስፖርት ባለሥልጣን ኢኪያራ ግን ይህ ፕሮጀክት የጸጥታውን ሁኔታም ይበልጥ የተሻለ እንዲሆን ያደርገዋል የሚል እምነት አላቸው። ለብዙ ጊዜ ተረስቶ የቆየውን መላ ሰሜን ኬንያን ይከፍታል የሚል እምነት አለ። እናም ለአካባቢው ሰላም መጠበቅና ለምጣኔ ሀብት እንቅስቃሴዎች መስፋፋት እድል ይፈጥራል። ይሁን እንጂ ላሙን አድኑ ሴቭ ላሙ የሚባል አንድ ቡድን የዛሬ አምስት ዓመት አካባቢ በአውሮፓ የዘመን አቆጣጠር በ2012 ዓ.ም ባሰባሰበው የአቤቱታ ፊርማ በመንግሥቱ እርምጃ ላይ ተቃውሞ አስነስቷል። የአካባቢው ብክለት፣ ታይቶ የማይታወቅ የሰው ብዛት በአካባቢው ማሻቀብ፣ የላሙ ከተማ ባህላዊ ቅርስና ውርስ ውድመት የሴቭ ላሙ ቡድን ስጋቶች ናቸው። ላሙ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበች ከተማ ነች። የኬንያ መንግሥት ለአካባቢው የመሬት ባለ ይዞታዎች የካሳ ክፍያዎችን ፈጽመዋል። ለአንድ ኤከር ወይም ለ4000 ካሬ ሜትር ቦታ እስከ 14500 የአሜሪካ ዶላር ወይም በዛሬ ምንዛሬ 330 ሺህ የኢትዮጵያ ብር ወይም ከአንድ ሚሊዮን ተኩል በላይ የኬንያ ሽልንግ ከፍሏል። የአካባቢው ሰዎችም በየሙያው ተቀጥረው መስራት እንዲችሉ ወደ የሥልጠና ማዕከሉ እየላካቸው ነው። ላፕሴት በአመዛኙ በመንግሥትና በግል መዋዕለ ነዋይ ትግግዝ ይከናወናል የተባለ የ24 ቢሊዮን የአሜሪካ ዶላር ወይም ከግማሽ ትሪሊዮን በላይ ብር ወጪ ፕሮጀክት ነው።